አድማጮች አሁን ቀደም ብለን በመግቢያችን ወደ አስተዋወቅ ናችሁ ወደ አዲስ አበባ የሚወስድ ደንቅ አለምልልስ ነው የምናመራው። ዴሞክራሲ፣ ጋዜጠኝነትና የመገናኛ ብዙሃን ሚና ዲሞክራሲንና ዲሞክራሲያዊ ተቋማት ለመገንባት የመገናኛ ብዙኃን ሚና ከፍተኛ መሆኑን የገለጸው የአሜሪካ ድምፅ የአፍሪካ ዲቪዥን ወይም የአፍሪካ ዋና ክፍል ዲሬክተር ንጉሴ መንገሻ ጣቢያው የበኩሉን እንደሚያደርግ ተናግረዋል። የአሜሪካ ድምፅ ከኢትዮጵያና ከጎረቤት ሀገሮች የተወጣጡ 27 የዜና ዘጋቢዎቹ ይህንኑ አስተዋጽኦ ሊያሳድግ የሚያስችል ስልጠና በአዲስ አበባ መስጠት ጀምረዋል። የመጀመሪያው የአሜሪካ ድምፅ አፍሪቃዊ የክፍሉ ዲሬክተር ንጉሴ መንገሻ ከስላ አስራ ሰባት ዓመታት በኋላ ነው ለአገሩ ምድር የበቃው። አዲስ አበባ ላይ ያነጋገረው እስክንድር ፍሬው እንዲህ አሰናብቶታል። የአሜሪካ ድምፅ ወደ አዲስ አበባ መጥቷል። ንጉሴ መንገሻ ለአገሩ ምድር በቅቷል። ንጉሴ መንገሻ በርካቶች በሚያውቁት የሬዲዮ ስሙ ጌታሁን ታምራት የአሜሪካን ድምፅ የአማርኛ ክፍል ከመመስረት ጀምሮ ለአመታት የሠራ ከትናንት እስከ ዛሬም በኃላፊነት የመራ ቀዳሚ ባለሙያ ነው። ጆሮ ግብ ድምፁ በሚሊዮኖች ቤት የተለመደ ከበርካቶች ጆሮ የተዋሃደ ዛሬ ከኢትዮጵያ አልፎ የአሜሪካን ድምፅ የአፍሪካ ስርጭት በሙሉ በዳይሬክተርነት ይመራል። የአሜሪካ ድምፅ የአፍሪካ ዳይሬክተር በመሆንም የመጀመሪያው የአጉሪቱ ተወላጅ ነው። ንጉሴ ከአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸውና ከሌሎች ባልደረቦች ጋር በመሆን ባለፈው ቅዳሜ አዲስ አበባ ገብተዋል። በልዩ ልዩ ጉዳዮች ላይ አነጋግሬዋለው። ራሱንና የአሜሪካን ድምፅ አገልግሎት ከሚያስተዋውቅበት ይጀምራል። እኔ ንጉሴ መንገሻ አልከኝ ከዚህ በፊት የአማርኛውን ክፍል በ1982 ዓ ም እንደ አውሮፓ ዘመን አቆጣጠር ከመሰረቱት አንድ ነኝ። በኋላም የክፍሉ ኃላፊ ነበርኩ እና ያን ጊዜ ጌታሁን ታምራት በሚል ስም አስተላልፈው እኔ ነኝ እና አሁን ለመጀመሪያ ጊዜ ለብዙ ከብዙ አመታት በኋላ እዚህ መምጣቴ ነው። ዳይሬክተር ኮንኩ ብዙ ጊዜ አይደለም። ሶስት ዓመቴን አሁን እጨርሳለሁ፣ ግን ፕሮግራም ማኔጀር ሆኜ ለአንድ አስራ አራት ዓመት ሰርቻ አለሁኝ የአፍሪካ አጠቃላይ ማለት ነው። ከዛ በኋላ አሁን ዳይሬክተር የሆንኩት እና ደግሞ እውነትም እንዳልከው የመጀመሪያው አፍሪካዊ ነኝ ያን ቦታ ሲይዝ እና በዛ ትልቅ ክብር ይሰማኛል። ፕሮግራማችን በአስራ ስድስት ቋንቋ ነው ቪኦኤ በጠቅላላ በዓለም ውስጥ በሁሉም ሚዲያ ፕላትፎርም፣ መድረክ ማለትም ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያ ወደ 240 ሚሊዮን የሳምንት አድማጭ አለው። ከዛ ውስጥ አንድ ሶስተኛ የሚሆነው ሰባ ሚሊዮን የሚሆነው አፍሪካ ውስጥ ነው። እዚህ ሆኖ በአፍሪካ ኢትዮጵያና ሶማሌም በጣም ብዙ አድማጭ አለን እና ዋናው እንደምታውቀው እንዳልከውም እውነትም አሁን ዛሬ ትናንትና ነው የገባሁት። ስገባ የኔ አይነት መልክ ያለው የሸበተ መለጥ ያለ ብዙማ ላይ ወጣት ነው አልፎ አልፎ አንድ ሶስት አራት እቆጥራለሁ። እና ኢትዮጵያ ራሷ የወጣት ሀገር ሆናለች። ይሄ ብቻ አይደለም። በመላ አፍሪካ በመጓዝበት ጊዜ ናይጄሪያ ሄድኩ፣ ብሩንዲ ሄድኩ፣ ኬንያ፣ ሳውዝ አፍሪካ አፍሪካ በመላ ወጣት ሀገር ነው። ስለዚህ ብዙሀኑ የአፍሪካ ህዝብ የኢትዮጵያም የሶማሌም ማለት ነው ወጣት ነው። ይህ ወጣት ደግሞ አንድ ጊዜ ፕሮግራሜ ላይ እንደማስታወስከኝ የተረሳ ገለል የተደረገ ወጣት ብዙ ትኩረት ያልተሰጠው ዘ ኔግሌክትድ ማጆሪቲ ብለህ በእንግሊዝኛ የገለጽከው ማለት ነው ወይም የተገፉት ብዙሀን ወይም ችላ የተባሉት ብዙሀን እንበለው ምንድን ናቸው የስርዓት ሄደ ብዙ ወጣት ነው ትምህርት የተሳካ ትምህርት ሳያገኝ የሚወርቁ ወጣት ነው አይደለም ሌላ ቀርቶ እነ ቦኮ ሀራምና አልሻባብ ሪኩሪት የሚያደርጉት የሚመለምኑት ወጣት ነው ትላልቆቹ በእኔ ዕድሜ ያሉት ወይም አርባ አምሳ የሆኑት እያዘዙ እዚህ ሰዓት ውስጥ የሚያግዷቸዋል እንጂ ሱሳይድ ቦምበር ሆኖ የሚሄደው ወጣት ነው ሳውዝ አፍሪካ ውስጥ በዚኖፎቢያ የሚቀጣው ሶማሌ፣ ኢትዮጵያዊ፣ ኤርትራዊ የሞቃዲሾ ሰው ወጣት ነው። በሊቢያ አቋርጦ መከራ የቶ የተስፋ ጭላንጭ ስላጣ ብቻ ተስፋ አገኛለሁ ብሎ ሜዲትራኒያን ውስጥ ባህር እየሰመጠ የሚያልቅ ወጣት ነው። ለዚህም ነው ይሄ ወጣት ትኩረት ተሰጥቶት ተገቢ ትምህርት አግኝቶ ተገቢ ስራ መስክ ተከፍቶለት በስራው ላይ የሚሰማራ ከሆነ መሰደድ የማያስፈልገው። ስለዚህ ለዛ የሚጠቅም ፕሮግራም መሰራት አለበት ነው። በዚህም ምክንያት ለምሳሌ አሁን በሶማሊኛ የወጣት ፕሮግራም አለ። በአማርኛ ወጣት ፕሮግራም አለ፣ በስዋሂሊ ወጣት ፕሮግራም አለ። ወጣቱ ላይ ብቻ ተኮረ የወጣቱን ህይወት የሚመለከት ምናለትም ስራ ለምሳሌ የቢዝነስ ንግድ በምን አይነት መልክ መስራት ይቻላል፣ ትምህርት ምን አይነት ትምህርት መገኘት ይቻላል፣ ቮኬሽናል ለታዩ ዩኒቨርሲቲ ምናምስ ያደረስ መገኘት ይቻላል፣ ቴክኖሎጂ የት ደርሷል፣ ከዛ ቴክኖሎጂ ምን መጠቀም ይቻላል፣ የመሳሰሉትን ነገሮች እናስተምራለን። ወጣቱ መድረኩ አድርጎ እንዲጠቀምበት እናደርጋለን። እና ደግሞ ወጣት ፕሮግራሞች አሁን በሙሉ አፍሪካ ቋንቋዎች በእንግሊዝ በፈረንሳይም እንዲስፋፋ ነው ፍላጎታችን እና ይህም ማለቴ ነው። አሁን እዚህ የሚመጡት ሳይም ከኔ የበታቸው የሆኑ ልጆቼ ናቸው ትምህርት የመጡት የሶማሊያዎች እና የኢትዮጵያውያን ሪፖርተሮች፣ አንተን ጨምሮ እነዚህ ወጣቶች ስለ ወጣቱ መዘገብ ይችላሉ ማለት ነው። ይህን ለማዘጋጀት ነው የመጣ ነው። ይህን ትሬኒንጉ የከፈትነው ለዚህ ነው። ትሬኒንጉ ነገር ላይ ነገ ይጀምራል ሰኞ። ከሰኞ እስከ ዓርብ ነው የሚሄደው። አቶ ንጉሴ ወይም ጌታሁን ታምራት እየቀያየርኩ እንግዲህ ላናግር እንግዲህ የቪኦኤ አማርኛ ስርጭትን ከመጀመር ጀምሮ አብዛኞቹ አቶ ንጉሴን ወይም ጌታሁን ታምራትን የሚያውቁት በሬዲዮ ድምጹ ጭምር ነው አሁን ከአመታት በኋላ ከ37 ዓመት በኋላ አዲስ አበባ መጥተሃል በሀላፊነት ነው የመጣኸው በእርግጥ ሌሎችም የስራ ባልደረቦችህ መጥተዋልና ቪኦኤ አዲስ አበባ ነው ማለት ይቻላል በአሁኑ ሰዓትና ለምን በዚህ ሰዓት ይሄ ጥሩ ጥያቄ ነው። እስካሁን ድረስ በነገር ላይ ቪኤ ችግር ውስጥ ነበር። እዚህ ሀገር ከኢትዮጵያ መንግስት ጋር እዛ ችግር ውስጥ ልቀው አልፈልግም። መናዘዝም አልፈልግም፣ ቅሬታም ይሄን ያለ ማለትም አልፈልግም። ጠቅላይ ሚኒስትር አብይ ያሉት በፍቅር እና በቅርታ ወደፊት እንዲሄድ ነው ያመተክላ የሆነ አቋም ይገባኛል። እና ያን መከተል ንፈልገው ሮሮ ላስብ አልፈልግም። ግን የተከፈተ እድል ግን በሰፊ ነው የፖለቲካ ምህዳሩ እንዲሰፋ ኦፖዚሽኖች፣ ተቃዋሚዎች በገፍ እየገቡ ነው። የውጭ ያስተላለፉ የነበሩ የሚዲያ አውትሌት፣ የዜና አውታሮች እየገቡ ነው። ይህም እንዲተፈቅደለት ሰፊ የሆነ ስትሪንገሮች፣ ከዚህ በፊት እንደምታውቀው አንተ እስክንድር እና መለስካቸው፣ ከዛ ደግሞ መቀለያ ን ስትሪንገር ነበረን፣ ሪፖርተር ከዛ አስመራ ነበረን። አሁን ግን ወደ አስራ አራት የሚሆኑ እዚህ አሉ። ሶማሌ ድሮውንም ብዙ ሪፖርተሮች አሉ፣ ወደ ሀያ የሚጠጉ እዛ ውስጥ እነሱን አመጣን። እዚህ ለማስተማር ነው። ስለዚህ በተከፈተው ሚዲያም እንደልቡ ሆነ። እውነትም ደግሞ ዴሞክራሲ እንዲመጣ ከተፈለገ ዴሞክራቲክ የሆኑ ተቋማት ኢንስቲትዩሽንስ እንዲገነቡ ከተፈለገ ዴሞክራሲ ነፃ የሆነ የሚዲያ አውትሌት ሚና አለው ከፍተኛ ሚና አለው። ስለ በዛ ረገድ አስተዋጽኦ እናደርጋለን የአቅማችንን የሚል ተስፋም ስላለን እሱን ለማድረግ ነው እና በተፈለገ በዚህ አምስት ቀን ውስጥ በተሻለ በተ እንደነሱ እውነት ላይ የተመሰረተ ዜና ማመንጨት የምንችለው ሚዛና የሆነ ሁለገብ የሆነ ከውሸት የራቀ እውነቱ ላይ ብቻ ያተኮረ በጎም የሚሆን ክፉን ያን ነገር እንዳለ ማቅረብ የሚቻልበት መንገድ ምንድን ነው? ከዛ በተረፈ ደግሞ የህዝቡን ህይወት የሚነኩ ፕሮግራሞች የጤና ነክ ይሆናል፣ ስለ ብልጽግና ሊሆናል፣ ዲቨሎፕመንት፣ ሊሆን ይችላል፣ ስለ ትምህርት ሊሆን ይችላል። ያን የሚመለከት ደግሞ ምን አይነት አስተዋጽኦ ለህብረተሰቡ ማድረግ እንችላለን? ከዛ ደግሞ ውይይት ፕሮግራሞች አሉን። ውይይት ስንልህ እስካሁን ድረስ የኢትዮጵያ ብቻ ሳይሆን የብዙ አፍሪካ ሀገሮች ችግር ምንድን ነው፣ የፖለቲካ ዲስኮርስ ሲቪል የሆነ ተግባብተህ ፖለቲካ ውይይት ማድረግ አይቻልም። ያንን በማድረግ አንድ አስተዋጽኦ ውይይቱንም ቀና መንገድ የሚይዝበት መንገድ ለመርዳት ሁሉ አመቺ ሁኔታ ይፈጠራል ብለን ነው የምናስበው። በዚህ ምክንያት ነው እነዚህን ስትሪንገሮች ወይም ሪፖርተሮች ከሶማሌም፣ ደግሞ ከኢትዮጵያ በነገር ላይ እነዚህ ሀገሮች ሁለት የሚስማሙበት ብዙ ነገር አለ ከሚለያቸው በስተቀር ሶማሌዎች እዚህ አሉ። ሶማሌዎች ብያለበታሉ። ሶማሌ ቋንቋ የሚናገር ኢትዮጵያ ውስጥ አለ። ሶማሌ ቋንቋ የሚናገር ፎርስ ሶማሌ ውስጥም አለ። ያ ደግሞ ድንበር እንጋላለን። ብዙ ባህሎች የምንስማመበት አለን። እስላም እስላሞች አሉ እስላም ኢትዮጵያውያን አሉ እስላሞች ሶማሊዎች አሉ የድንበር ብቻ ሳይሆን በብዙ መንገድ በባህልም የምንዘነቅበት የምንግባባበት መአት መንገዶች ስላሉ እነዚህ ስትሪንገሮች ወይንም ሪፖርተሮች የሁለቱ ሀገሮች ብዙ አስተዋጽኦ ያደርጋሉ ብለን ነው የምናስበው ከኤርትራም ይመጣል ከኤርትራም ይመጣል ይቅርታ አድርግልኝ እሱን እርም ታረጋለን አሁን ከኤርትራም ለመጀመሪያ ጊዜ ሪፖርተር አመተን እዚህ እንዲሰረጥ እናደርጋለን ደግሞ በእውነትም ደግሞ አሁን ኤርትራና ኢትዮጵያ በከፈቱት የሰላም መንገድ ሚዲያ አውትሌትስ ብዙ ማስተዋጽኦ ሊያደርጉ ይችላሉ። እኔ በበኩል ያለኝ እምነት ኤርትራ ለኢትዮጵያ ኢትዮጵያ ለኤርትራ መሄድ የሚችሉ አይመስለኝም። የሁለቱ ሰላም መፍጠርና መተባበር የዚህን አካባቢ የፖለቲካ ሕይወትም ሆነ የብልጽግና ጎዳናን በደንብ ሊያስተካክል ይችላል ይችላሉ ነው የማስበው። ከዛ አንጻር ሁሉ ይሄ የምንሰጠው ትምህርት ባሉን ሪፖርተሮች አማካኝነት ጥሩ ሪፖርት ሊያገኝ ይችላል። በዛ አንጻር ከፍተኛ አስተዋጽኦ ማድረግ እንችላለን ብዬ አስባለሁ። እዚህ ላይ አቶ ንጉሴ እንግዲህ ሀያ ሰባት የቪኦኤ ሪፖርተሮች ከኢትዮጵያ፣ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት። የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ። ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ የበለጠን ስራ የሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡን ይሄን ያመጣው ወይ የሁለቱ ድምር ውጤት ነው ይሄ የትኛው ነው የሚያመዝነው? ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይህ እንዲሆን የፈቀደው ይህ እንዲሆን ያስገደደው? ዋናው ይመስለኝ በኢትዮጵያ ያለው ተጨባጭ ሁኔታ መለወጡ ነው ይህ እንዲሆን ያስደረገው። ምክንያቱም ከዛሬ አራት አምስት ዓመት ጀምረን በአፍሪካ ዲቪዥን እየሰፋ ነው ተጨማሪም በጀት ስላገኘን ብዙ ሪፖርተር ሴንተሮች አቡጃ ከፍተናል፣ ባማኮ ከፍተናል፣ ኒያሚ አለን፣ ሞምባሳ አለን፣ በቅርቡ ኪንሻሳ፣ ዳረሰላምና ካምፓላን ከፍታለን። አዲስ አበባም መክፈት እንደምንችል ተስፋ አረጋለሁ። አስመራም መክፈት እንደምንችል ተስፋ አረጋለሁ። ይሄ ሁኔታ አዲስ ሁኔታ መፈጠሩ በጣም ጥሩ አጋጣሚ ሆነልን። በነገር ላይ እኔም ከስንት ዓመታት በኋላ ወደ አገር መግባት ተነፍግ የቆየው ሰው ዛሬ የተወለድኩባትን ከተማ እንደ እንግዳ ነው። ይሄ ራሱ ለኔት ተጨም እንደ ውልደት ነው የማየው። ለእኔ ትልቁም ነገር ነው ይሄ ሁለት ቀን እንደማሳልፈው ዛሬ እናቴን ቀብራየሁ መጨረሻ ስንብት ትልቅ እድል ነበር ዘመዶቼን አገኘው ተወልዶ ያደጉ ማላቃቸው ወንድም ልጆች አሉ ሴት ወንዶች ማላቃቸው እነሱን ተገናኘው በዚያ አጋጣሚ ለእኔም ትልቅ እድል የከፈተ ነው ስለዚህ ይሄ የትሬኒንግ ወቅት ከሰኞ እስከ ዓርብ ማሳልፈው በራሴ ምካሪ ህይወት ውስጥ ትልቅ ምን ያለው ትልቅ ታሪካዊ ቦታ የምሰጠው ነው ለእኔ አዘግል እንደ ንጉሴ እንደ ጋዜጠኝነት ማለት ነው እና ከዚህ ወደፊት ደግሞ ባለኝ አቅም እስካሁን ባለኝ ሙያ የእናንተን ብቻ ለቤ የምትሰሩትን ብቻ ሳይሆን እድሉን ካገኘው ሌሎችንም ለማሰልጠን ለማስተማር በጣም ፍላጎት አለኝ። አንድ ጽሁፍ እያነበብኩ ነበረ በ1981 እንደ አውሮፓውያን አቆጣጠር ይመስለኛል የወጣው ሀገር ከዛን ጊዜ ጀምሮ አቶ ንጉሴ ያለፈባቸው ሂደቶች አጠቃላይ አፍሪካውያን በአንዳንድ ሀገሮች የሚያልፉባቸውን ማሳያ ነው ማስተማሪያ ነው ከዛ ተነስቶ ዛሬ የደረሰበት ደረጃ ይላል። እስቲ እሱን አሁን ከተለወጠው ወይ ደግሞ አሁን ሀገር ውስጥ እንድትገባ ካደረገ ሁኔታ ጋር ያነጻጸርክ ነገር እኔ የዚህ አይነት ህይወት የኔ ህይወት ብቻ አይመስለኝ ብዙ ኢትዮጵያውያን በተለይም የኔ ትውልድ ኢትዮጵያውያን እና የካቲት አብዮት መጥቶ ደርግና እነ መንግስቱ ስልጣን ከረከቡበት ጊዜ አንስቶ ከተካሄደው ፍጅት፣ እስራት አንስቶ ስደት ገፍ ድሮ ከዛ በፊት ኢትዮጵያውያን በአሜሪካ ተልቀው እንግሊዝ ሀገር ተልቀው ጀርመን ሀገር ተልቀው ድግሪያቸውን ካገኙ በኋላ አንድ ቀን አያድሩ ስጠናጤም በመቶ የሚሆን ወደ አገሩ ነበር የሚመስለው ህልሙ ተመልሶ ቤተሰቡን ረድቶ መጀመሪያ ቀጥሎ አገሩን ረድቶ ነበር። ከዛ በኋላ ግን ያ ሪቨርስ ሆነ ተለወጠና ስደት ሆነ። ሁላችንም እንዳውም ምን ሆነ፣ ድሮ ልጆች ነበሩ ወላጆቻቸውን የመጡ የሚጠይቁት፣ አሁን ወላጅ ሄደ ልጁን የሚጠይቅበት ዘመን መጣ። የገላቢጦሽ ነው። ልጆቻቸው ውጭ ያሉ ወላጆች ማለት ነው። የኔ እናት ልጆችን እኔ ጋር ስትመጣ ሀያ አምስት አመት በየወቅቱ መታ አመት ሁለት ሶስት አመት። የብዙዎችም እናት እንደዚህ ነው፣ ወላጆች እንደዚህ ነው የሚያደርጉት እና እንደዚህ ሆነ። እኔ እርግጥ በስደት ነው ያለኩት ካርቱም ገዳሪፍ መጀመሪያ ስደት ካም ገባሁ። ከዛ ካርቱም ነው ስሄድ፣ ምንም ምንም ጊዜ ምንም ነገር አልነበረኝ። ከዜሮ ነው የጀመርኩት። ከዛ በ1981 ጁን ሁለት በሆነ በፍረንች ቆጣር በሪሴትልመንት ፕሮግራም ኒውዮርክ ገባሁኝ። ስደተኛሁኝ ሁኛ የጋዜጠኝነት ሕይወትህን ትተህ ነው ከዚህም ሀገር የወጣህ። እና ስጀምርም ሕይወትን ገና ከዳሩም እንደገና አላለም ከስኩዌር ዋን ከስክራች በለው በአማርኛ ምንድን ነው ሀ ብለህ እንደገና ህይወት መጀመር። እንደዛ ነው የጀመርኩት። ከዛ ቢሆን የቀጠረኛል ሲቀጠል እንደ ሪፖርተር ነው የተቀጠርኩት። ቀጥዬ ሲኒየር ኤዲተር ሆም ከዛ በኋላ የክፍሉ ኃላፊውም እንደዛ ነው። ከዛ እንደዛ ለፍቼ ጥሬ እዛ የደረስኩት። አሁን የአፍሪካ ዲቪዥን እንዳልኩ ቅድም መጀመሪያው አፍሪካዊ ነኝ እና የሚወደው ሙያ ነው፣ በጣም ከልብ የሚወደው ነው። አንዳንድ ጊዜ ይገርመኛል። ለዚህ የሚከፈላለሁ ውላለሁ፣ ምክንያቱም ሪሊ ለህዝብ ጥሩ ወሬ አቅርበህ ዜና አቅርበህ፣ ሀቅ ላይ ተመርኮዘ ትምህርት ሰጥተህ ጋዜጠኛም ሆነህ ደግሞ ተማሪም ነህ አስተማሪም ነህ። አንድ ሰው ኢንተርቪው ስታደርግ ከዚ ብዙ ብዙ እምታገኛለህ። ሪሰርች ስታደርግ አንድ ፕሮግራም ሰት ትምህርት ታገኛለህ፣ ከዛ ደግሞ ታስተምራለህ። ያን ትልቅ ሙያ ደግሞ በሚሊዮን የሚቆጠር ህዝብ አንተን እንዲያመለከ ሲከተልህ ከዚያ በለጥ ምን ጸጋለህ እና ጥሩ ስራ ነው። በዛ ስራ ነው እዚያ የወጣሁት። በነገራ የኔ ታሪክ አለ። የኢትዮጵያውያን ታሪክ ነው። አሁን ዲያስፖራ ብዙ የተሳካላቸው በህይወት የተሳካላቸው አይቪ ሊግ ትምህርት ቤት ልጆቻቸው የሚሰዱ የትላልቅ ካምፓኒ ማኔጀር ሲሆኑ ኦባማ አሸንፈው ሲገባ ሶስት ኢትዮጵያውያኖች ረዳት ሆኖ ነው የገቡት። አንድ ምልክል ሰጠ ነው። ስለዚህ በጣም የተሳካለት ነው። ለዚችም ሀገር ደግሞ የሚጠቅም ነው ወደፊት። አሁን ጠቅላይ ሚኒስትር አብይ አህመድ ዲያስፖራውን ሲመጡ፣ አንዳንዱ ሰው አሁን ወቅቱ ነበር ይል ነበር። አንዳንዱ ሰው ደግሞ ሌላ ጊዜ ለምነት ሌላ ተግባር ላይ ለምን አተኩሩ የሚሉ ነበር። መምጣታቸው በጣም ትክክል ነበር። ያ ዲያስፖራ ካሁን ሲቃወም ነበር የቆየው፣ ለመጀመሪያ ጊዜ ተባብሮ መንግስት ደገፈ፣ ጠቅላይ ሚኒስትሩ ደገፈ። ያ ዲያስፖራ ደግሞ ጥቅም አለ፣ ምክንያቱም ከመጣ ብዙ ሊያስተምር ይችላል፣ በገንዘቡ ብዙ ሊረዳ ይችላል። አክቹዋሊ የኢትዮጵያ ኤክስፖርት ኮፊም በለው ቡናም በለው ሌላ የሚያስመጣውን ከውጭ የሚመጣው ገንዘብ በጣም ትልቅ ጥቅም አለው። በቢሊዮን እኮ ነው፣ እስከ አለፉት አመታት እንኳን ምናልባት ወደ አራት ቢሊዮን ይጠጋል በአመት የአሜሪካ ብቻ ሰውን አውሮፓም፣ ሌላ ያለው ዲያስፖራ። ስለዚህ ያ ዲያስፖራ የሚጠቅም ነው። እርግጥ ኢትዮጵያ ውስጥ የሚመጣ ለውጥ አገር ውስጥ ባሉ አገር በቀል በሆኑ በተለይም ደግሞ ወጣቶች ላይ ነው የሚመካው ብዬ ነው የማስበው። እኔ እንደ ንጉሥነት እና ይሄ ምንድ ነው ይሄን ያልከውት ህይወት ብለህ ብዙዎች ምሳሌ ነው ግን ደግሞ የእኔ ህይወት ብቻ ደግሞ የብዙ ኢትዮጵያውያን ግማሹ ሜዳው ሲዋጋ የነበረ፣ ግማሹ ስድስት ካምቦሪቆ ነበረ ገብቶ ከስር እንደገና ህይወቱን ጀምሮ አሳክቶ ብዙ ቦታ የደረሰ ኢትዮጵያውያን አሉ። የእኔ ብቻ ታሪክ ሊሆን አይችልም። የኢትዮጵያውያን ታሪክ ነው። ደግሞ በነገር ላይ ኢትዮጵያውያን አመቺ ሁኔታ ከተፈጠረላቸው እዚህ አላለም እኩልነት ከመጣ ኮረፕሽን ከጠፋ ዴሞክራሲ ከተከፈተ ዴሞክራሲ ኢንስቲትዩሽን ይጠናከሩ ከሆነ ህዝብ ደግሞ ስልጣን ሊያወጣው መልሶ ማውረድ መብቱ በሰላም እስከተረጋገጠለት ድረስ በምርጫ በምርጫ ሳጥን ውስጥ ያስተረጋገጠለት ድረስ ይች ሀገሬትም ትደርሳለች። በጣም ጠንካራ አሰራት አይኮ በሰራተኛው ኢትዮጵያዊ ማለት። አቶ ንጉሴ ወደ ግል ሁኔታ ልመለስ የመጨረሻ አላድርገውና እንግዲህ ከ ሰላሳ ሰባት አመታት በኋላ አንተ እንደገለጽከው ለመጀመሪያ ጊዜ ለሀገር ምድር በቅተሃል። ስሜትን አጋራን። እስኪ መጀመሪያ ምን ስሜት አሳደረብህ? ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ የነበረው ስሜት ነገር በነገር ላይ በጣም ከባድ ስሜት ነው። ገና አንድ ሳምንት ሁለት ሳምንት ሲቀረው አንደኛ ለመምጣት በመቻሌ በጣም ደስ አለኝ። ግን ደሞ በሌላ በኩል ውስጥ ይረበሻል። ነርበስ ሆናለሁ። ምን እንደሚጠብቀኝ እንዳልኩ እናቴን አልቀበርኩም፣ አባቴን አልቀበርኩም። ዛሬ እናቴን አባቴን ደግሞ ሰቦኖ ሄጄ እንደማይተስፋለኝ እና ሁለታ ነው የተቀበረውና እና ሄጄ ለማየት ተስፋለኝ። ዛሬ እናትህን አይተመጣ የአባትህን ነው ቀጥሎ የምታየው፣ እና ይሄ ራሱ ውስጥ ውስጥ የተባለቀ ስሜት ነው የሚሰጥ። አንደኛ ወደ ሀገሬ ተወልጄ ባደግኩባት በተማርኩባት ሀገር መመለስ ትልቅ ድል ነው፣ ዳግም ልደት ነው። ሁለተኛ ደግሞ የማታውቀው ነገር ውስጥ ነው። እውነትም አሁን ከተማውን ሳላውቀው አላውቀውም፣ ማቆም ቦታ አላውቀውም፣ ሰው እያስረዳኝ ነው። አንዳንድ ጊዜ ደጋግመው ይጠይቃሉ፣ ስሜት እንዴት ነው የሚለው ምንድን ነው? ድብልቅልቅ ያለ ስሜት ነው። በአንድ በኩል ደስታ ነው፣ በአንድ በኩል ደግሞ የማታውቀው ነገር ውስጥ መግባት ነው። አቶ ንጉሴ መንገሻ ሚሊዮኖች ደግሞ ስናዳምጠውና ና ስናደንቀው በኖር ነው የሬዲዮ ስምህ ጌታውን ታምራት፣ የመጀመሪያው አፍሪካዊ የቪኦኤ የአፍሪካ ዲቪዥን ወይም የአፍሪካ ክፍል ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜ። እኔም አመሰግናለሁ እስክንድር።